የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ድግስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የምሽት ዝግጅታችን አሁን ጀመረ። ¶¶

ባለፈው ዓመት ናሲ ወር የታሰሩት በኮንሶ ዞን የሰገን ዙሪያ ወረዳ አስተዳዳሪ እንዲለቀቁ ተጠየቀ በኢትዮጵያ ከ76 ከመቶ የሚሆነው ህዝብ የሞባይል ኢንተርኔት አይጠቀምም ተባለ እንዲሁም ኦብነግ በምክክር ኮሚሽኑ ገለልተኝነት ላይ ጥያቄ ስለማንሳቱ በምሽቱ ወደ እናንተ ከምናደርሳቸው ዘገባዎቻችን መካከል የሚጠቀሱ ናቸው ዛሬ አርብ

ጥቅምት 15 2017 ዓ ም ሰላም ጤና ይስጥልን። ተመልካቾቻችንና አድማጮቻችን እንደምን አምሽታችኋል። የአሜሪካ ድምፅ የምሽቱ ዝግጅታችን አሁን ጀምሯል። አስመማየኑ እያስተናገድኳችሁ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለሁ። ለዓለም ዜናዎቹ ደረጀ ደስታ እዚህ አብሮኛለ። እንዲሁም የስቱዲዮ ቅንብሩን የሚመራልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኒስ ዶት ኮም፣ እንዲሁም በፌስቡክ አትቪዮ አማሪክ ላይ በቀጣይ እየተካተላችሁን ከእኛ ጋር አብራችሁ እንድታመሹ እንጋብዛለን።

አሁን ከዓለም ወደ ሰባሰቡ ዜናዎች እና ምራ ደረጃ ይጠብቃቸዋል። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ላለፉት ሃምሳ ዓመታት ዓመታት ስልጣን ላይ የቆየው የሞዛምቢኩ ገዢ ፓርቲ ፍሬሊሞ በድጋሚ ምርጫውን አሸንፏል መባሉ ዛሬ አርብ በሀገሪቱ ዋና ከተማ ማፑቶ ከፍተኛ ቁጣ ቀስቅሶ አድሯል።

በመቶዎች የሚቆጠሩ የተቃዋሚ ፓርቲ ደጋፊዎች ሙሰኛ ነው ባሉት የምርጫ ኮሚሽኑ የተገለጸው ውጤት የተጨረበረ ነው ድሉም የተሰረቀ ነው ሲሉ ውጤቱን በመቃወም አደባባይ ወጥተዋል። የምርጫ ኮሚሽኑ ትላንት ሐሙስ የፍሬሊሞ ፓርቲ እጩ ዳንኤል ቻፓ እንደ ኤሮፓ አቆጣጠር ጥቅምት ዘጠኝ በተደረገው ምርጫ 71 በመቶውን ድምጽ በማግኘት አሸናፊ መሆናቸውን አውጇል።

ተቃዋሚዎቹ በሞዛምቢክ የተለያዩ ከተሞች የተሰበሰቡ ሲሆን በተለይ በማፑቶ መንገዶችን በመዝጋት ጎማዎችን በማቃጠል የፍሬሊሞ ምርጫ ምልክቶችን ማውደማቸውን ኤኤፍፒ ዘግቧል። ፖሊስ አመጹን በቁጥጥር ስር ለማዋል ያስለቃሽ ጋዝ ተጠቅመዋል። የተቃዋሚ ፓርቲ መሪ ቬናንሲዮ ሞንዳኔ በምርጫው ከ20 ከመቶ በላይ አግኝተዋል ሲል ኮሚሽኑ ያስታወቀውን የምርጫ ውጤት እንደማይቀበሉ በመግለጽ እውነተኛው አሸናፊ እሳቸው መሆናቸውን አስታውቀዋል።

የአውሮፓ ህብረት ታዛቢዎች በድምፅ አሰጣጡና በድጋሚ ቆጠራው ሂደት ጉልህ የሆኑ ስህተቶች ማስተዋላቸውን ገልጸዋል። ዋሽንግተን የቤይሩት መንግስት በሂዝቦላ ላይ ክስ እንዲመሰርት ግፊት በምታደርግበት በአሁኑ ወቅት ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤል በአገሪቱ ላይ ስላደረሰችው ጥቃት ለመምከር ከሊባኖሱ ጠቅላይ ሚኒስትር ጋር ዛሬ አርብ ተወያይተዋል።

የእስራኤል ዋነኛ የፖለቲካና ወታደራዊ አጋር የሆነችው አሜሪካ እስራኤል ሊባኖስ ውስጥ በኢራን በሚደገፈው የህዝቦላ ሚሊሻ ላይ ያነጣጠረው የአንድ ወር የቦምብ ጥቃት ባደረሰች ጊዜ አፋጣኝ የተኩስ አቁም ጥሪ አላቀረበችም። ይሁን እንጂ ብሊንከን ለአፋጣኝ የዲፕሎማሲያዊ መፍትሄ ጥሪ አድርገዋል።

ብሊንከን ይህ ወደ ተራዘመ ዘመቻ ሊያመራ እንደማይችል፣ ሊያመራም እንደማይገባና እስራኤል በሰላማዊ ዜጎች ላይ ጉዳት እንዳይደርስ አስፈላጊውን እርምጃ መውሰድ አለባት። የተባበሩት መንግስታት የሰላም አስከባሪ ኃይሎችን ወይም የሊባኖስን ጦር ኃይሎችን አደጋ ላይ እንዳይጥል ማድረግም ይኖርባታል ሲሉ ትላንት ሐሙስ ዶሃ ውስጥ ተናግረዋል።

ዩናይትድ ስቴትስ ለረዥም ጊዜ የዋለለውን የሊባኖስ ማዕከላዊ መንግስት ደህንነቱን ለማስጠበቅ ኃላፊነት እንዲወስድና የራሱ የሆነ ጦር የመሰረተውን በኢራን የሚደገፈውን የሽያ ንቅናቄ አራማጅ ትጥቅ እንዲያስፈታ ጥሪ አቅርባለች። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

በሩሲያ ፕሬዝደንት ቭላዲሚር ፑቲንና በኢላን ማስክ መካከል መደበኛ ግንኙነት መደረጉን የሚገልጸው ዘገባ እውነት ያልሆነና ፍጹም የሐሰት መረጃ ነው ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናገሩ። ፔስኮቭ ለጋዜጠኞች በሚሰጡት መደበኛ የዘውትር መግለጫቸው እንደተናገሩት ፑቲንና የኤክስና የስፔስ ኤክስ ድርጅቶች ባለቤት የሆኑት ማስክ ጋር የተነጋገሩት እንደ አውሮፓ አቆጣጠር ከ2022 በፊት አንድ ጊዜ ብቻ ነበረ ብለዋል።

እሱም በቴክኖሎጂዎች ራዕይ እና የወደፊት ቴክኖሎጂዎች መፍትሄዎች ላይ ያተኮረ የመግባቢያ ውይይት ነበረ ሲሉ ገልጸዋል። ፔስኮቭ የዚህ ምክንያቱ ዩናይትድ ስቴትስ ውስጥ እጅጉ በጣም የከረረውን የምርጫ ውድድር አስመልክቶ የወጣው የዎል ስትሪት ጆርናል ዘገባ ነው ሲሉ ተናግረዋል። ፔስኮቭ አክለውም የምርጫው ውድድር መጨረሻው ላይ ደርሷል፣ ስለሆነም ተፎካካሪዎቹ የማይሉት ነገር አይኖርም

አስታውሱ ከሳምንት በፊት ፑቲን ከትረምፕ ጋር ቀኑን ሙሉ ሲነጋገሩ ይውላሉ ሲሉ ነበር። ከመስክ ጋር ግን ቀኑን ሙሉ እንዴት እንደሚነጋገሩም ተናግረዋል። ሁሉም እውነት አይደሉም ብለዋል። በተመሳሳይ ዶናልድ ትረምፕና ፑቲን እንደዚሁ በየጊዜው ይገናኛሉ መባሉንም ፔስኮቭ ጠቅሰው አስተባብለዋል። በመጨረሻም ቢሊዮነሩ ኢላን መስክ በጥቅምት ወር የመጀመሪያ አጋማሽ ላይ ለዶናልድ ትረምፕ የምርጫ ዘመቻ ድጋፍ ወደ

አራት ሚሊዮን ዶላር የሚጠጋ ገንዘብ መለገሳቸውን ትላንት ሐሙስ በፌዴራል ምንጮች ይፋ የተደረገው መረጃ አመልክቷል። መስክ የገንዘብ ድጋፉን የሰጡት ሪፐብሊካን ውጪ ዶናልድ ትራምፕ እንደ ኤሮፓ አቆጣጠር ህዳር አምስት በሚደረገው ምርጫ እንዲያሸንፉ የሚያደርጉትን ድጋፍ ለማጠናከር መሆኑን ተገልጿል።

የገንዘብ ድጋፉ አስተዋጽኦ የተገለጸው የፖለቲካ ድጋፍ ለመስጠት በመስክ የተቋቋመው ቡድን ወይም አሜሪካ ፓክ ግሩፕ ቀደም ብሎ ለፌዴራል ምርጫ ኮሚሽን ካለፈው ሐምሌ እስከ መስከረም ባሉት ሶስት ወራት ወደ 75 ሚሊዮን ዶላር የሚጠጋ ገንዘብ መስጠቱን ካስታወቀ በኋላ ነው። በመስክ የተቋቋመው ቡድን ወይም አሜሪካ ፓክ ግሩፕ ልዩ ትኩረቱን ያደረገው የምርጫውን ውጤት ሊወስኑ ይችላሉ በሚባሉትና ብርቱ ፉክክር በሚካሄድባቸው ክፍለ ግዛቶች የሚገኙ መራጮችን በነቂስ ማውጣት ላይ

መሆኑን የሮይተርስ ዘገባ አመልክቷል። ለዚሁ ዓላማ በጥቅምት ወር አጋማሽ ጊዜ ውስጥ ከ47 ሚሊዮን ዶላር በላይ ማውጣቱንም ቡድኑ አስታውቋል። በዓለም ትልቁ ከበርቴ የሆኑት መስክ በትራምፕና በምክትል ፕሬዚደንት ከማላ

ሃሪስ መካከል አለች የተባለችውን ትንሽ ልዩነት በመሙላት አስተዋጽኦ ሊያደርጉ ይችላሉ ተብሏል። በሌላም በኩል የትራምፕ የምርጫ ዘመቻ በወሩ አጋማሽ ወደ 88 ሚሊዮን ዶላር የሚጠጋ ገንዘብ በምርጫ ቅስቀሳ ማስታወቂያዎች ላይ ያዋለ ሲሆን የምርጫው ቀን እስኪደርስ ባሉት የመጨረሻዎቹ ቀናት 36 ቢሊዮን ዶላር በባንክ እንደሚኖረው ለፌዴራል ምርጫ ኮሚሽን የተገለጸው መረጃ አመልክተዋል። የትራምፕ የምርጫ ዘመቻ በዚህ ወቅት 16 ሚሊዮን ዶላር አሰባስበዋል።

በቅርብ ወራት ውስጥ የዶናልድ ትራምፕን የገንዘብ ድጋፍ ያስከነዳው የምክትል ፕሬዚደንት ከማል ሀሪስ የምርጫ ዘመቻ በጥቅምት ወር መጀመሪያ ከ130 ሚሊዮን ዶላር በላይ ለማስታወቂያ አውጥተዋል። በወሩ የመጀመሪያ አጋማሽ ውስጥ የሀሪስ የምርጫ ዘመቻ ከ97 ሚሊዮን ዶላር

በላይ ማሰባሰቡ ሲገለጽ እንደ ኤሮፓ አቆጣጠር በጥቅምት 16 በባንክ የነበረው ገንዘብ 119 ሚሊዮን ዶላር መሆኑን ተጠቅሷል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የአርብ ምሽት ዝግጅታችን ወደ አስማማው አየነው ልመልሳችሁ።

ደረጀ ደስታ ለአለም ዜናዎቹ አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተካተላችሁ ያላችሁት ከዋሽንግተን ዲሲ ወደ እናንተ ይደርስ የሚገኙ የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። እያስተናገድኳችሁ ያለው ታስማማው አየነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየ ገበያው ማብራናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኒስ ዶት ኮምና በፌስቡክ አትዮ አማሪክ ላይም በቀጥታ እንድትከታተሉን ጋብዛለን። አሁን ቀጥታው ወደ ምሽቱ አብይ ርዕስ እናልፋለን።

በደቡብ ኢትዮጵያ ክልል ኮንሶ ዞን ሰገን ዙሪያ ወረዳ ሁከት ጋር በተያዘ ባለፈው ዓመት ናሴ 2016 ዓ ም የታሰሩት የወረዳው አስተዳዳሪ አቶ ኡርማሌ ኡጋንዴ እንዲለቀቁ ቤተሰቡ ጠየቀም። አቶ ኡርማሌ የታሰሩት ጥቃቱን በተመለከተ በተለይም ስለተገደሉ ሰዎችና ስለወደመው ንብረት ለቪኦኤ አስተያየት በመስጠታቸው ነው ሲሉ ወንድምባቸው አቶ ማቴዎስ ኡጋንዴ ለአሜሪካ ድምፅ ተናግረዋል። አቶ ኡርማሌ

አካባቢው ሰላማዊና የተረጋጋ እንዲሆን ከማድረግ ውጭ በየትኛውም ወንጀል ድርጊት ውስጥ ተሳትፎ የላቸውም። ይልቁንስ በወቅቱ በነበረው እውከት የከፋ ጉዳት እንዳይደርስ ሲያደርጉ ነበር ሲሉም አክለዋል። የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ካባይታ በበኩላቸው ወንጀር ሰርተዋል ተብለው ስለተጠረጠሩ እንጂ መግለጫ ስለሰጡ አይደለም የታሰሩ ሲሉ ዛሬ ለአሜሪካ ድምፅ ተናግረዋል።

ምርመራ እየተደረገባቸው እንደሆነ ጠቅሰው ሰሞኑንም በሰገን ከተማ በተደረገ ጥቃት ሶስት ሰዎች መገደላቸውን ሁለት መቁሰላቸውንም ገልጸዋል። የዋሰው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ያለው በደቡብ ኢትዮጵያ ክልል ኮንሶ ዞን የሰገን ዙሪያ ወረዳም አስተዳዳሪ የነበሩት አቶ ኡርማለ ኡጋንዴ ባለፈው ዓመት ነሐሴ 11 ቀን 2016 ዓ.ም በሰገን ከተማ ከተፈጸመው ጥቃት ጋር በተያያዘ መታሰራቸውን ወንድማቸው ማቴዎስ ኡጋንዴም ለአሜሪካ ድምፅ አስታውቀዋል።

ከእርሳቸው ጋራ ወረዳውን ሲያስተዳድሩ ከነበሩም አመራሮች ተነጥለው ነው ያለ ጥፋታቸው የታሰሩት ያሉት ወንድማቸው እንድለቅቁም ጠይቀዋል። ይሄን ደግሞ እሱ ሚዲያና የኢትዮጵያ ሕዝብ በቃ እውነት ማወቅ አለበት። እስከ መቼ ሰው እየሞተ ይደበቃል? እስከ መቼ ንብረት እየተቃጠለ ንብረት እየወደመ ይደበቃል? እውነቱ መውጣት አለበት ከምሉ አንጻር እውነቱን ስለተናገረ በቃ አሁን ደግሞ

እንድት እውነቱ ተጋለጠች በሚለው በምስጢር ነው ታሰረው አሁን የሱ ጊዜ ቀጠሮ ጠይቃል የነገ ይባላል አሁን ምክንያት መፍጠር እሱ ላይ ምስክረ መሆኑ ሰዎችን እያመቻች እሱን ደግሞ ብቻ ወረዳው ላስተዳደርም ከእሱ ጋር ያስተዳደሩት አምስት አስተባባሪ ናቸው። እንግዲህ ቁጭ ብሎ አብሮ የሚወስኑት አብሮ የሚሰሩት አብሮ ትእዛዝ የመሰሩት እና የመሰሩት እና ከሁሉም አስተባባሪ አንድ ሰውን ብቻ በማይመስል ሁኔታ ወስዶ እስር ቤት እንድንግድት ለው ከእሱ ጋር ነበሩ አስተባባሪዎችን እንግዲህ ሾመዋል። እሱ ህዝብ ነው ሲያገለግል የነበረው በዛ ላይ ደግሞ ለፍርድ ቤት ሱ

ላይ መቅረብ የነበረበት አሁን ሁለት ወር አልቆ ሶስተኛ ወር ይዞ እስካሁን ክስ ካልተመሰረተ ይህ ራሱ ሌላ ነገር ስለሆነ ሊፈታ ነው የምንጠይቀው። ወንድሜ የታሰረው ጥቃቱን በተመለከተ በተለይም በወቅቱ ስለተገደሉ አስራ አራት ሰዎችና ስለወደመው ንብረት ለቪኦኤም ቃላቸውን በመስጠታቸው ነው ስሉ ተናግሯል። በተለይ ቪኦኤን በመናገሩ ነው ሌላ ምስጢር የለውም በቃ አሁን ምስጢሩ ወጣ። እንግዲህ አሁን አጠቃላይ የኢትዮጵያ ህዝብና ብዙ ውጭ ሀገር ያሉ ህዝብ

ጥቅመቱ ስለሰማ ይሄ እንደት ሊሆን ቻለ ከምሉ አንጻር ነው የታሰረው እንጂ ሌላ እንትን የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ካባይታም አቶ ኡርማለ ኡጋንደ በዞን ፖሊስ መታሰራቸውን አምነዋል። የታሰሩት ግን ቤተሰቦቹ በሚሉትና መግለጫ በመስጠታቸው ሳይሆን በወንጀል ስለተጠረጠሩ ነው ሲሉ ተከላክለዋል። እኛ እንደ ፖሊስ የተጠረጠር ነውን አጣርተን ያው ህጉ ማንንም ያስራል። ኢትዮጵያ ህግ በሱም ላይ ይሰራል

በማንም ላይ ይሰራል። ስለዚህ ማንኛውም በወንጀል የተጠረጠረን ሰው የማሰር፣ የመጠየቅ፣ የመመርመር የፖሊስ ኃላፊነት ነው። ቤተሰቡ ሊል ይችላል። እኛ የጠረጠርነው እያጣረን ነው። መጨረሻው እንግዲህ ፈጽሟል አልፈጸመም የምንደርስበት ስለሆነ የተጠረጠሩበት ወንጀል አሁን በቁጥር ስር ውሏል። በተለይ ለሚዲያ ለቪኦኤ ስለተናገሩ ነው የታሰሩት የሚል ነገር ሰምተናል። በፍጹም እንደዚያ አይደለም። ማንም እኮ መግለጫ መስጠት መብት አለው። ባለስልጣን ነው

ማንም አይከለክለውም። ፈጽሞ አይገናኝም። እሱ ተጠረጠረበት ወንጀልና አሁን እንት የምትናገረው አይገናኝም። በዚህ ምክንያትም እኛ የማሰር እንትንም ያለን ይሄ በኢትዮጵያ ሕገ መንግሥት ማንም ሰው በነጻነት የመናገር መግለጫ የመስጠት መልባት በሀገሪቱ ሕግና ሰላም ደህንነት ላይ ጉዳት እስካላስከተለ ድረስ፣ እሱ ደግሞ የአንድ ወረዳ ዋና ሰዳሪ አካባቢ ላይ ስለተፈጸመ መግለጫ መስጠት የግድ ነው። ስለዚህ በዚህ ምክንያት

አስተዳዳሪው በሰገን ከተማ ላይ በተፈጸመ ጥቃት የማህበረሰብ ፖሊስ አባላትን ጨምሮም አስራ አራት ሰዎች ተገልለዋል። በሰገን ከተማ ይገኘ ነበርም አንድ የመጀመሪያ ደረጃ ሆስፒታልና ሀያ ሶስት መንግስታዊ ተቋማት ተቃጥሏል፣ ተዘርፈዋል ሲሉ ነበር ለቪዮኤ የተናገሩትም የጋርዱላ ዞን አስተዳዳሪው አቶ ብርሃኑ ኩናለው ቢያስተባብሉም

ለጥቃቱ ተጠያቂ ያደረጉት የጸረ ሰላም ኃይልና ጽንፈኞች ሲሉ የጠሯቸውን ከጋርዱላ ዞን ደራሼ ወረዳ ተሻግረው የመጡ ያሏቸው የታጠቁ ቡድን አባላትን ነበረም። በወቅቱም የሰገነ ከተማ ለተከታታይ አምስት ቀናት በታጣቂዎች ቁጥጥር ስር ከቆየች በኋላ ነሐሴ 15 ቀን 2016 ዓ.ም የመንግስት ኃይሎች መልሰው መቆጣጠራቸውንም ለአሜሪካ ድምፅ አስታውቀዋል። አቶ ማቴዎስ ወንድመ አካባቢው ሰላማዊና

የተረጋጋ እንዲሆን ከማድረግ ውጭ በየትኛውም የወንጀል ድርጊት ውስጥ ተሳትፎ የላቸውም። ይልቁንስ በወቅቱ በነበረው ሁከት የከፋ ጉዳት እንዳይደርስ ሲያደርጉ ነበር ስሉም ተቃውመዋል። በወንጀል ድርጊት እጃቸው ቢኖር ኖሮም በተያዙበት ጉዳይ ይጠየቁ ነበር ስሉም ባለፈው ናሴ 18 ቀን 2016 ዓ ም ብታሰሩም እስካሁን ክስ እንዳልተመሰረተባቸውም ተናግሯል። ፍርድ ቤት ቀርቧል። ፍርድ ቤት የዛሬ ቀዝ ቀጠሮ በቀጠሮ ነው የተሰጣልና ይሄዳለው እንጂ

ምንም የምጨበጥ ነገር አልነበር። ክስ የመሰረተ ሰው የለም። እስካሁን ኦልሬዲ ሁለት ወር በላይ ነው፣ ሶስተኛ ወር ነው ያዘው። እስከ ዛሬ ክስ የመሰረተም አካልም የለም። የጠየቀ ሰው የለም። ምን ውስጥ ናለ ብሎ የሚጠይቅ ሰው የለም። እንግዲህ ያለው ነገር ይሄ ብቻ ነው። በቃ ኢቭን እሱን ሄዶ እስር በተጠየቀ ሰው ጭምር ለምን አየ የምለው በብዛት ይሄ ነው ያደረገሉ እንጂ ሌላ ነገር የለም። የኮንሶ ዞን ፖሊስ አዛዥ ኮማንደር ሰለሞን ከባይታ ደግሞም

ምርመራ የተደረገባቸው እንደሆነ አመልክቷል። እሱ በዛ አካባቢ የከፍተኛ መንግስት ኃላፊ ነው። ስለዚህ አንዳንድ ጉዳዮች በወንጀል የተጠረጠሩ ስለሆነ እኛ እሱን እያጣራን ነው። ባለፈው ረቡዕ ዕለት ጥቅምት አስራ ሁለት ቀን ሁለት ሺህ አስራ ሰባት አመተ ምህረት በሰገነ ከተማ በተደረገ ዳግም ጥቃት ሶስት ሰዎች መገደላቸውና ሁለት መቁሰላቸውን ኮማንደር ሰለሞን ተናግሯል። ባለፈው በአስራ ሁለት በሆነ ሆቴል ላይ ባልታወቁ ግለሰቦች

ይህ ተተኩሶ ለጊዜው ሁለት ሰው ወዲያውኑ ነው እዛ ቦታ ያረፈው። ሁለቱ ደግሞ ቆስለዋል። ከቁስለኞች ከትላንትና ወዲያ አሁን አንዱ ሆስፒታል ላይ እንዳረፈ ነው። እስካሁን ያው የሞቱት ሶስት ሰዎች ናቸው። ከአስተዳደራዊ መዋቅር ጥያቄ ጋር በተያያዘም ከ2011 ዓ ም ጀምሮ በሰገን ዙሪያና በአካባቢው ተቀስቅሰውም ለአመታት የዘለቀው የጸጥታ ችግር በ2016 ዓ ም

የተረጋጋ ቢመስልም አሁን ተመልሶም ማገርሸቱ ተመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምፅ ዝግጅቶችን ነው። ቀደም ሲል የሰማችሁት የምሽቱን አብይ ዘገባ ነበር።

ትንታኔ የትንታኔው መጽሔት፣ የመጀመሪያ ጉዳይ በግጭት በቀጠለባቸው የኦሮሚያ ዞኖች አሁንም የስልክና የኢንተርኔት አገልግሎቶች መቋረጡን ነዋሪዎች ስለመግለጻቸውን ይመለከታል።

በኦሮሞ ነጻነት ተዋጊዎችና በመንግስት ኃይሎች መካከል ግጭት በቀጠለባቸው የኦሮሚያ ዞኖች አሁንም የስልክና የኢንተርኔት አገልግሎቶች መቋረጥ እንደቀጠለ መሆኑን ነዋሪዎቹ ገልጸዋል የስልክ አገልግሎቱ በተለይ በጉጂ በቀለም ወለጋ በወሮ ጉድሩና ሰሜን ሸዋ ዞኖች መቋረጡን የገለጹ ነዋሪዎቹ ይህም በተለይም በተማሪዎች ላይ ጫና እየፈጠረ መሆኑንም አክለው ተናግረዋል የአሜሪካ ድምፅ ከኢትዮ ቴሌኮም ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም ገልሞ ዳዊት ተጨማሪ አለው

የተለያዩ የኦሮሚያ ዞን ነዋሪዎች በዞናቸው በታጣቂዎችና በመንግስት ኃይሎች መካከል ቀጥሏል ያሉትን የተኩስ ልውውጦችን ተከትሎ የስልክና የኢንተርኔት አገልግሎት ከተቋረጡ ከአመት እስከ ወራት እንደቆየ ይናገራሉ። በደቡብ ኦሮሚያ ጉጂ ዞን ዋድራ ወረዳ ነዋሪ የሆኑት ሰው ስማቸው በአካባቢው አለ ባሉት የጸጥታ ስጋት እንዳይገለጽ ጠይቀው ስለ ስልክ አገልግሎት መቋረጥ እንዲህ ይላሉ። በአካባቢው አሁን የስልክ አገልግሎት የለም።

ብትደውል አታገኝም። ሲፈልጉ ለሁለት ወር ዘግተው አንድ ቀን ይለቁታል። አንዳንዴ ማታ ከስድስት ሰዓት በኋላ ከደሎ መና ወረዳ ያለ ኔትወርክ ይደርሰናል እንጂ ምንም የለም። ይህ ጫና እያመጣብን ነው። አሁን ራሱ ያገኘህኝ አዶላ ወረዳ ስላለሁ ነው በአጋጣሚ እንጂ አታገኘኝም ነበር።

ለዚህም መንስኤ በዋድራ ወረዳ አሁንም መቀጠሉ የተናገሩት የመንግስት ኃይሎችና የኦሮሞ ነጻነት ሠራዊት ታጣቂዎች የተኩስ ልውውጥ መሆኑን ተናግረው በዚህም እስከ ባለፈው ሳምንት ድረስ ነበረ ሲሉ የገለጹት ተኩስ ልውውጥ ለሰው ሕይወት ማለፍ ምክንያት እንደነበረም አስታውሰዋል። በሌላ በኩል ይህ የስልክ አገልግሎት መቋረጥ እየተከሰተበት መሆኑን ነዋሪዎች የገለጹት የኦሮሚያው ሰሜን ሸዋ ዞን ነው። አንድ ስማቸው በፀጥታ ስጋት እንዳይገለጽ ያልፈለጉ የሰሜን ሸዋ ዞን ድራ ወረዳ ነዋሪ እንዲህ ይላሉ

ኔትወርክም ባዬ ያው አካ ጎዲና ከኛች የስልክ አገልግሎቱ እኛ ጋር በጣም አስቸጋሪ ነው። ላለፉት ሁለት ወራት ከናካቴው ምንም አልነበረም። አሁንም ያለው የስልክ አገልግሎቱ በጣም የሚቆራረጥ ነው። የማኅበራዊ ትስስር ገጾችን መጠቀም፣ ኢሜል መክፈት አሁንም አይቻልም። የድራ ወረዳ ነዋሪው አክለው በዚህም ተማሪዎች በጣም ተጎጂ መሆናቸውን ይናገራሉ

ዲባን ኒ ፊዳ ሳ ፈኛፍ አከ አና ኛት ወረዳችን ከዞኑ መቀመጫ ከተማ ፊቼ 81 ኪሎሜትር ርቃን የምትገኘው የተማሪዎቻችን የተለያዩ መረጃዎች ወረዳ ደርሰው ወደ ዞን መላክ ነበረባቸው።

የስልክና ኢንተርኔት አገልግሎት ባለመኖሩ ባለፈው ወር የ12ኛ ክፍል መልቀቂያ ፈተና ያጠናቀቁ የወረዳችን ተማሪዎች በጊዜ የዩኒቨርሲቲ ትምህርት ምርጫቸውን ለመሙላት በዚሁ ችግር ወደ ኋላ ቀርተዋል። አሁንም የ12ኛ ክፍል መልቀቂያ ፈተና ወስደው ውጤታቸውን በተመለከተ አቤቱታ ለማቅረብ የነበሩ ተማሪዎች ያው አቤቱታ የሚሞላው በበይነመረብ ብቻ ስለሆነ ያም እድል አልፏቸዋል።

በመጨረሻም የተለያዩ ኮሌጆች እድሎችን መሞከር የሚፈልጉ የአርሶ አደር ልጆች ኢንተርኔት አገልግሎት ባለመኖሩ አሁንም እንዲሁ ተቀምጠዋል። ስለዚህ ጫናው በጣም ከባድ ነው። በምዕራብ ኦሮሚያ ቄለም ወለጋ ዞንም መሰል ሁኔታ መኖሩን ነዋሪዎች ይናገራሉ። መምህር መሐመድ አሰን በዞኑ በአንድ ትምህርት ቤት አስተማሪ መሆናቸውን ይናገራሉ። ምንም የኔትወርክ አገልግሎት በትምህርት ቤታችን አካባቢ የለም።

አሁን ራሱ ያገኘኸኝ ኔትወርክ ወዳለበት ስለወጣው ነው። ኢንተርኔት ደግሞ አይታሰብም። መምህራን አሁን የተለያዩ ተጨማሪ ማንበቢያ ግብዓቶችን ከኢንተርኔት ማግኘት ነበረባቸው፣ ነገር ግን ያው ኢንተርኔት ባለመኖሩ ይህ የለም። በጣም ችግር ነው። መምህር ማህመድ አክለው በሚያስተምሩት ትምህርት ቤት የስልክ ግንኙነት ባለመኖሩ ሁሉንም የ12ኛ ክፍል ተማሪዎችን

ወደ ሌላ ተማሪ ቤት ለማዛወር መገደዱን ይገልጻሉ። እኛ የአስራ ሁለተኛ ክፍል ተማሪዎች ነበሩን ያው ለአስራ ሁለተኛ ክፍል ተማሪዎች ፋይል ማስተላለፊያ እና ለተማሪዎቹም ኢንተርኔት መጠቀም አስፈላጊ ስለሆነ ያን ትምህርት ቤታችን ስለሌለው ተማሪዎቹን ወደ ሌላ ተማሪ ቤት አዛውረናል ማለት ነው የስልክ አገልግሎት ባለፈው ዓመት በቦታው ተመልሶ እንደነበረ እና በማልዳግም አቋረጡንም

መምህሩ አብራርተዋል። የምዕራብ ኦሮሚያ ሆሮ ጉዱሩ ወለጋ ዞን ነዋሪ የሆኑትና ስማቸው አሁንም በፀጥታ ስጋት እንዳይገለጽ የጠየቁት ሌላ ነዋሪም በአሙሩ ወረዳ አገምሳ ከተማም የስልክ አገልግሎት ከተቋረጠ ዓመታት እንዳለፉት ይናገራሉ። አመሌ ኮንደሽኒን ስሉ መሞትማ እንጅሩ የስልክ ግንኙነቱ እንደ አገምሳ ከተማ የለም። ማህበራዊ ሚዲያ መጠቀም የሚባል አናውቅም።

ላለፉት ሶስት ዓመታት ማለት ነው። ይህ የአሁኑ ራሱ በስሱ መለቀቅ የተጀመረው ወር አካባቢ ነው። ይህም ነዋሪውን ለተለያዩ ችግሮች እያጋለጠ ነው። ሌላ ቦታ ዘመድ ያሉት ዩኒቨርሲቲና ኮሌጅ ልጆቹን የሚያስተምር ሁሉ ወደ አጎራባች ወረዳዎች ሄዶ ነው በስልክ ከዘመዶቹና ከልጆቹ ጋር እየተገናኘ ያለው። ነዋሪው አክለው

የስልክ አገልግሎቱ መቋረጥ ጫናን ሲያስረዱ በወረዳችን የሁለተኛ ደረጃና የአስራ ሁለተኛ ክፍል መልቀቂያ ትምህርት የሚወስዱ ተማሪዎች አሉ። ያው ሌላ አካባቢ በይነበረብን ተጠቅመው ተጨማሪ ንባቦችን በማግኘት ራሳቸውን ለፈተና ያዘጋጃሉ። እንደሚታወቀው ያ ግን በእኛ አካባቢ የለም። በዚህም ባለፈው ዓመት የአስራ ሁለተኛ ክፍል መልቀቂያ ፈተና ከወሰዱት

አንድም ተማሪ ከወረዳችን የማለፊያ ውጤት አላመጣም። የነዋሪዎቹን አቤቱታ በተመለከተ ቪኦኤ ከአገልግሎት አቅራቢው ኢትዮ ቴሌኮም ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። በተለያዩ ክፍለ ዓለማት ስላለው የመረጃና የሀሳብ ነጻነት ደረጃን የሚያጠናው

ፍሪደም ሃውስ ከሰኔ ወር 2023 ዓ ም አንስቶ እስከ ግንቦት ወር 2024 አጠናው ያለውን ጥናት ይፋ ሲያደርግ ኢትዮጵያን በኢንተርኔት አገልግሎት ዘርፍ ከ127 ነጥብ ብቻ በመስጠት የኢንተርኔት ነጻነት ከሌለባቸው አፍሪካ ሀገራት ተርታ ማሰለፉ ይታወሳል። ፍሪደም ሃውስ ለኢትዮጵያ ይህን ደረጃ የሰጠው ኢትዮጵያ ውስጥ የኢንተርኔት አገልግሎት የሚያገኙ ሰዎች አህዝ ውስን በመሆኑና መንግስትም በበየነ መረብ ይተላለፋል የተባለ መረጃ ሳንሱር ያደርጋል በሚሉ

ሁለት ምክንያቶች መሆኑን በዋነኛነት አስቀምጠዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ

ግጅት በቀጠለባቸው የኦሮሚያ ዞኖች አሁንም የስልክና ኢንተርኔት አገልግሎት መቋረጡን በተመለከተ ግልሞ ዳዊት ያዘጋጀውን ዘገባ ነው ተከታትለን የተመለስ ነው። ቀጣዩ ዘገባችንም ከዚሁ ከኢንተርኔት አገልግሎት ጋር የተያዘ ነው። በኢትዮጵያ 76 ከመቶ የሚሆነው ሕዝብ የሞባይል ኢንተርኔት አይጠቀምም ተባለ። በኢትዮጵያ የቴሌኮም አገልግሎት ላይ ጥናት ያደረገ ግሎባል ሲስተም ፎር ሞባይል ኮሚኒኬሽንስ አሶሲሽን ወይም በምጻሩ ጂኤስኤምኤ የተባለ ተቋም 76 ከመቶ የሚሆነው ሕዝብ

የሞባይል ኢንተርኔት ተጠቃሚ እንዳልሆነ አስታውቋል። ተቋሙ ዛሬ ሁለት ይፋ ባደረገው ሪፖርቱ በኢትዮጵያ ኢንተርኔትን መሰረት ያደረገ የዲጂታል አገልግሎት ለማግኘት የስማርት ስልክ ቀፎዎች እጥረት አንዱ ችግር መሆኑንም አመልክቷል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የተሰጡ የዘርፉ ባለሙያ ደግሞ የቴሌኮም አገልግሎት አቅራቢዎች ትኩረታቸውን በከተሞች ላይ ስለሚያደርጉ በገጠር አካባቢ የችግር ሊፈጠር እንደሚችል ገልጸዋል።

የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬወት ታምሩ በበኩላቸው በገጠር አካባቢዎች ያለውን የዲጂታል አገልግሎት ለማሻሻል በዚህ ዓመት 250 ስማርት የሞባይል ቀፎችን የማሰራጨት እቅድ መያዙንም ገልጸዋል። ገብረ ሚካኤል ገብረ መድን ተጨማሪ ዘገባለሁ። ግሎባል ሲስተምስ ፎር ሞባይል ኮሚኒኬሽን አሶሲሽን የተባለ ዓለም አቀፍ የቴሌኮም አገልግሎት አቅራቢዎች ኅብረት የኢትዮጵያን የዲጂታላይዜሽን ሽግግር ጉዞ የሚመለከት ሪፖርት የጥቅምት 14 2017 ዓ ም በአዲስ አበባ ይፋ አድርጓል።

የተቋሙ ሪፖርት በኢትዮጵያ በቴሌኮም ዘርፉ በርካታ ስራዎች መከናወናቸውን አመልክተዋል። ሆኖም አሁንም በዲጂታል አገልግሎት ተደራሽነት በኩል ክፍተት እንዳለ የገለጸው ሪፖርቱ በአሁኑ ጊዜ 76 ከመቶ የሚሆነው የኢትዮጵያ ሕዝብ ኔትወርክ ባለበት አካባቢ ሆኖ የሞባይል ኢንተርኔት ተጠቃሚ አይደለም ብለዋል። ከዚህ ጋር የተያያዘው አንዱ ችግርም ኢንተርኔት መጠቀም የሚያስችሉ የሞባይል ስልክ ቀፎዎች አለመኖር መሆኑን

ሪፖርቱን ያቀረቡት የተቋሙ ባልደረባ ካሮላን ቡጉዋ ተናግረዋል። በዓለም አቀፍ ደረጃና በኢትዮጵያ ባደረግነው ጥናት የለየናቸው የተወሰኑ እንቅፋቶች አሉ። ከእነዚህ ውስጥ ትልቁ የአራተኛውን ትውልድ የኢንተርኔት አገልግሎት ለመጠቀም የሚያስችሉ የሞባይል ቀፎዎችን በተመጣጣኝ ዋጋ አለማግኘት ነው። ለዚህ ችግር መፍትሔ መፈለግ አለብን።

የዲጂታላይዜሽን ጉዞ ህልም እውን እንዲሆን ደንበኞች እነዚህን መጠቀሚያዎች አስተማማኝ በሆነ መልኩ በተመጣጣኝ ዋጋ ማግኘት ይኖርባቸዋል። ሪፖርቱ በቀረበበት መድረክ ላይ የተገኙት የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ በበኩላቸው ባለፉት ዓመታት በዘርፉ በርካታ የማስፋፊያ ሥራዎች በመሰራታቸው የቴሌኮም አገልግሎት ትርጉም ባለው መልኩ መለወጡንና ማደጉን ገልጸዋል።

ይህ ደግሞ የተለያዩ ዘርፎች በዲጂታል ቴክኖሎጂ አገልግሎት እንዲሰጡ ማስቻሉንና ይህም ለአጠቃላይ ሀገራዊ ምርቱ ወይም ጂዲፒ 8 ከመቶ አስተዋጽኦ ማድረጉን አመልክተዋል። አሁንም ግን ቀሪ ስራዎች መኖራቸውን አውስተው ዲጂታል አገልግሎትን በገጠሩ አካባቢ ለማስፋፋት በዚህ ዓመት 250 ሺ ስማርት የሞባይል ቅፎዎችን ለማሰራጨት መታቀዱን ተናግረዋል።

በተለይ ሩራል ኤሪያውን በሚመለከት እና እንደዚሁም አፎርደብል የሆነ በተመጣጣኝ ዋጋም የስማርትፎን ደንበኞች ከማቅረብ አንጻር ብዙ ቻሌንጅ አለ። ከዚህም አንጻር ደግሞ ኢትዮ ቴሌኮም የጀመራቸው በጋራ የመስራት ከአምራቾች ጋር በሀገር ውስጥ እንዲመረት ማድረግ እንደዚሁም ደግሞ በተለይ ሩራል ኤሪያ ላይ ላሉት የዲጂታል አገልግሎቶችን ተጠቃሚ መሆን እንዲችሉ ምንም አይነት ፕሮፊት ያልታከለበት የኢንትሪ ሌቭል የምንለውን ስማርትፎን በማቅረብ ላይ ነን ያለ ነው። በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የዘርፉ ባለሙያ ዶክተር አስራት ሙላቱ

ኢትዮ ቴሌኮም በተለይም ባለፉት ስድስት ዓመታት በርካታ ሥራዎችን በማከናወኑ የቴሌኮም አገልግሎት በሽፋንና በይዘት አድገዋል ካሉ በኋላ አሁን ደግሞ ሳፋሪኮም የተባለው አገልግሎት አቅራቢ ድርጅት ተጨምሮበት ዘርፉ በውድድር መያዙን አመልክተዋል። ሆኖም ሁለቱም አገልግሎት አቅራቢዎች ትኩረታቸውን ከተሞች ላይ በማድረጋቸው በገጠሩ አካባቢ የአገልግሎት ክፍተት ተፈጥሯል ይላሉ ሰባ አርባንና ዶላር

ፕራሪቲ አይደለም ከተሞች ላይ ነው። ፋይቭ ጂ ምናምን የሚባለው ከተሞች አሁንም ስታይ ማስታወቂያዎች ሲነገሩ የፋይቭ ጂ ከተሞች ላይ ክልል፣ ከተሞች ምናምን ላይ ቴሌኮም ሰርቪስ እንዲኖር ኤሌክትሪክ መኖር አለበት። ኤሌክትሪክ ከቨሬጁ ምን ያህል ነው? ኤሌክትሪክ ፓወር ሶርስ ሳይኖር ሊኖር አይችልም። ሌላ ፋሲሊቲ ቴሌኮም ሰርቪስ ገባ እንበል፣ ኤሌክትሪክስቲን ገባ፣ ቴሌኮም ገባ። ውድ ነው የኛ ሰርቪስ። አሁን ደግሞ በጣም በሚያሳዝን ሁኔታ ተጨመረ። ይሄ በጣም ከባድ ነው።

ኑሮ ደግሞ እየተወደደ ነው። የኑሮ ውድነቱ ደግሞ እላይ ላለው አይደለም አይደለ? የሚጎዳ ታች ያለው ሰው ቴሌኮም ሰርቪስ የመጠቀም ፖርጌት አባውቲ ስማርትፎን ምናምን ምናምን ፊቸር ፎኖቹን ለመጠቀም ራሱ ይከብደዋል እየጨመረ ስለመጣ ማለት ነው። ህብረተሰቡ የበለጠ የዲጂታል አገልግሎት ተጠቃሚ እንዲሆን መንግስት ለዘርፉ ከዚህ በላይ ትኩረት መስጠት አለበት የሚሉት ዶክተር አስራት የቴሌኮም አገልግሎት አቅራቢዎች

በተለይም ኢትዮ ቴሌኮም ከዘርፉ የሚያመነጨውን ገቢ መልሶ ለማስፋፊያ እንዲጠቀምበት ጫና ማድረግ አለበት ብለዋል። ፍሬው ታምሩ ደግሞ ያመነጨነውን ገቢ መልሰን ለማስፋፊያ እንጠቀምበታለን ይላሉ። ተጨማሪ ስራ ይፈልጋል። አዎ ይፈልጋል። ኢንቨስትመንት ይጠይቃል። ከፍተኛ ኢንቨስትመንት ይጠይቃል። ለዛም ነው ኢትዮ ቴሌኮም በዚህ በጀት ዓመት ብቻ አንድ ነጥብ አንድ ቢሊዮን ዩ ኤስ ዲ ነው የመደበው። ይሄም በዋናነት ኔትወርክ ኤክስፓንድ ለማድረግ ነው። ፎርጂ ተጨማሪ አራት መቶ ከዚህ ቀደም

የፎርጂ ከቨሬጅ ያልነበራቸው ከተሞች ከቨር እናደርጋለን። ተጨማሪ 15 ከተሞች የፋይፍጂ አገልግሎት ተደራሽ ይሆናሉ። በዛው ልክ ደግሞ አፎርደብል እንዲሆን አገልግሎት እያደረግን ነው። ሴክተሩ ብዙ ኢንቨስትመንት ይጠይቃል። ስለዚህ የፋይናንስ አቅሙ ጠንካራ ካልሆነ ዛሬ ልንሰራው እንችላለን። ሰስቴነብል እንዲሆን ደግሞ ጄነሬት ማድረግ አለበት፣ እንደገና ሪኢንቨስት ማድረግ አለበት። አላማችን ኢትዮጵያን ፉሊ ዲጂታል ማድረግ፣ ይሄ ጊዜን ይወስዳል። ሞር ኮኔክትድ እንዲሆን ማህበረሰባችን ዲጂታሊ ኢምፓወርድ እንዲሆን ፕሮዳክቲቪቲ እንዲጨምር አዳዲስ የስራ እድል እንዲፈጠር

ያ ነው። የኢትዮጵያ የቴሌኮም አገልግሎት እየሰፋና እያደገ መምጣቱን የገለጸው ግሎባል ሲስተምስ ፎር ሞባይል ኮሚኒኬሽንስ አሶሲየሽን የተባለው ተቋም የሀገሪቱ ዲጂታል አገልግሎት ለኢኮኖሚ ዕድገት ትልቅ አስተዋጽኦ እያደረገ መሆኑን አመልክተዋል። ከአራት ዓመታት በኋላ በኤውሮፓውያኑ አቆጣጠር በ2028 ደግሞ ይኸው የዲጂታል አገልግሎት ለአጠቃላይ ሀገራዊ ምርቱ 1.3 ትሪሊየን ብር የሚገመት አስተዋጽኦ እንደሚያደርግ ተንብየዋል።

ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የምሽቱ የትንታኔው መጽሔታችን እንደቀጥለ ነው። ኦብነግ በምክክር ኮሚሽኑ ገለልተኝነት ላይ ጥያቄ ማንሳቱ የተመለከተው ዘገባ ደግሞ ቀጣዩ ወደ እናንተ የምናደርሰው ነው።

ሶማሌ ክልል ውስጥ በተቃዋሚ ፓርቲነት የሚታወቀው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በቅርቡ በክልሉ የአጀንዳ ልየታ ማጠናቀቁን ባስታወቀው በተወካዮች ምክር ቤት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ገለልተኝነት ላይ ጥያቄ አነሳም። የኮሚሽን ተሳታፊዎች መረጣ በክልሉ ገዢ ፓርቲ ብልጽግና ተጽዕኖ ስር የወደቀ መሆኑን ፓርቲው በማህበራዊ ገጹ ባወጣው መግለጫ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽነር መስፍን አርአያ ተቋማቸው ግጭት ያለባቸውን ክልሎች ጨምሮ

በሁሉም የአገሪቱ ክልሎች ምክክሩን ለማካሄድ ጥረት እያደረገ እንደሚገኝ ገልጸው የቀረበውን ወቀሳም አስተባብለዋል። በሌላ በኩል የፓርቲውን ስጋት የተጋሩት ዋና መቀመጫቸውን ጄኔቭ ያደረገው የኢትዮጵያ ሰብአዊ መብት ተሟጋጆች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እንዲህ አይነት የገለልተኝነት ጥያቄ ሲነሳ የመጀመሪያው አለመሆኑን ጠቅሰው ኮሚሽኑ አሳታፊ መሆን እንደሚገባው መክረዋል። አዲስ ቸኮል ተጨማሪ አለው።

የኢትዮጵያ ሀገራዊ ምክክር ኮሚሽን ከሶማሌ ክልል ለሀገራዊ ምክክር የሚቀርቡ አጀንዳዎችን የሚለዩ ተሳታፊዎች መረጣ አጠናቆ አጀንዳ መለያ ጉባኤው ባስጀመረበት ቀን ነበር የኦጋዴን ብሔራዊ ነጻነት ግንባር ወይም በመጻሩ ኦብነግ በማኅበራዊ ገጹ ላይ ከምክክር መድረኩ መልቀቁን ይፋ ያደረገው። ፓርቲው ሰኞ ጥቅምት 11 ቀን 2017 ዓ ም በማህበራዊ ገጹ ኤክስ ላይ ባጋረው መልእክት

በጉባኤው ላይ የገዥ ፓርቲ ተሳታፊዎች ብቻ በማሳተፍ የተለየ አቋም ያላቸው እንዲገለሉ ተደርገዋል፣ ሲል ሂደቱን ተችቷል። የኢትዮጵያ ሀገራዊ ምክክር ኮሚሽነር መስፍናሪያ የፓርቲውን ቅሬታዎች አልተቀበሉትም። ገና ከጠዋቱ የሰራነው ትልቅ ስራ ኮሚሽኑ ማለት ነው ወይም ካውንስሉ የሰራው ስራ ቢኖር አምስት ተባባሪ አካላትን ለይቶ እነሱን ወደ ስራ ማስገባት ነው። ምን ተባባሪ አካላት የሚባሉት እስከ ወረዳ ድረስ ሄደው የሚሰሩ ናቸው። እነህን ተባባሪ አካላት ከማዕከሎቻቸው ጋር የስምምነት ማዕቀፍ

ገና በጠዋቱ ተፈራርመናል። እነኚህ ተባባሪ አካላት መምህራን፣ ፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የሃይማኖት ተቋማት እና እድሮች ናቸው። እድሮች በሌሉባቸው ቦታዎች እነሱን የሚተኩ እነኚህን ያደረግነው ምንድን ነው? የነኚህ ተወካዮች እስከ ወረዳ ድረስ ዝቅ ብለው ሄደው ወደ አንድ ያጋደለ ማህበረሰብ እንዳይመረጥ ምን ማለት ነው ይሄ ለምሳሌ አብዛኞቹ የአንድ ፓርቲ አባላት እንዳይሆኑ አብዛኞቹ

በአንድ ሃይማኖት ተከታዮች እንዳይደፈጠጡ አብዛኞቹ በአንድ የማህበረሰብ ክፍል እንዳይጨፈለቁ ለማድረግ እኛም ዘጠኝ ወይም አስር ባለድርሻ አካላት በእኩልነት እንዲመጡ ማድረግ ነው። ፓርቲው በመግለጫው አየዙም ትግራይ፣ አማራና ኦሮሚያን በመሰሉ ግጭት ያለባቸው ክልሎች ዋነኛ የፖለቲካ ተዋናዎች ተሳታፊ አለመሆናቸውና ግጭቶች መቀጠላቸው የምክክር ኮሚሽኑ የተቋቋመበትን ዓላማ ስጋት ላይ የሚጥል ነው ብለዋል። ፕሮፌሰር መስፍን በዚህ ሀሳብ አልተስማሙም።

ልክ እነሱ ባቀረቡት መሰረት የእኛ ስራ በኦሮሚያም በቀጣዮቹ ሳምንታት ይደረጋል፣ በአማራ ክልልም ይደረጋል፣ በትግራይም ይደረጋል። እንግዲህ እንደተገኘው አንፀራዊ ሰላም መሰረት በተከታታይ ብናደርጋቸው የተዘጋጀ ናቸው ስለሆነ ምናልባት ኦብነግም ይህንን ያቀረበው ያንን ካለመረዳት ከሆነ አሁንም ያው ድጋሚ

ጥሪያችንን እና ግልጽ ያልሆንላቸውን ለማስረዳት ዝግጅ መሆናችንን እዚህ ላሉ ተሳታፊዎች ስብሰባውን በምንዘጋበት ጊዜ እኔ ተናግሬ ያለሁ በሶማሌ ክልል አጀንዳ ልየታ ወቅት ክልሉ በዋናነት ሙስሊሞች የሚኖርበት ክልል በመሆኑ ሰባቱ ሃይማኖት ተቋማት በጋራ ሳይሆን የእስልምና ሃይማኖት መሪዎች ብቻ በአጀንዳ ልየታው እንዲሳተፉ ተነስቶ የነበረውን ሀሳብና ለመግባባት እዛው እንደተፈታም ፕሮፌሰር መስፍን አክለው ተናግረዋል።

በሌላ በኩል ኦብነግ ከአጀንዳ ላይ የተወ ራሱ ማግለሉን ካስታወቀ በኋላ ሌሎች የኦብነግ አባልነን ያሉ ግለሰቦች በጉባኤው ለመሳተፍ ጥያቄ አቅርበው መከልከላቸውን ፕሮፌሰር መስፍን ለአሜሪካ ድምፅ አስታውቀዋል። እርግጥ የተወሰኑ ሰዎች እኛም እዚህ ያለንን ኦብነግ ነን ብለው መጥተው ነበር ግን የተላከልን ከኦብነግ ሊስት ጋር ማች ስለማይረግ፣ ስለማይጣጣም እነኛን አላስገባንም። ለምን የምርጫ ቦርድ ይሁንታን ያገኘ ተቋም

መሆን እስከሆነ ድረስ ያው ሰብሳቢው በሳቸው ፊርማ የሚልኳቸውን ሰዎች ነው ወደዚህ ስራ ውስጥ የምናስገብ በምክትል ሊቀመንበሩ የሚመራው የወብነ ክንፍ በሊቀመንበሩ አካሄድ ላይ አንዳንድ አለመግባባቶች እንዳሉባቸው እና ይህንን በጉባኤ ለመፍታት ጥረት እንደሚያደርጉ ከዚህ በፊት ለአሜሪካ ድምፅ አስታውቀው ነበር። በምክክር ኮሚሽኑ እንዳይሳተፉ የተከለከሉት እነሱ መሆን አለመሆናቸው ለማጣራት ያደረግነው ጥረት አልተሳካም። ብሔራዊ ምክክር ኮሚሽን እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ

መግባባት እንዲፈጠር በመንግሥት የተቋቋመ ሲሆን ከተጀመረ ጊዜ ጀምሮ የተለያዩ የገለልተኝነት ጥያቄዎች እየተነሱበት ይገኛል። የኢትዮጵያ ሰብዓዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ከኦብነግ በፊት ሌሎች ፓርቲዎችም ተመሳሳይ ጥያቄ ሲያነሱ መቆየታቸውን ይናገራሉ።

ከመነሻውም ጀምሮ የኮሚሽን አሰያየሙ ላይ ጥያቄ ተነስተዋል። ብዙ የፖለቲካ ፓርቲዎች ጥያቄ አንስተው ነበር። ከዛ በኋላም የኮሚሽኑ ገለልተኝነት ላይ የተለያዩ በተለይ የተቃዋሚ ፖለቲካ ፓርቲ አካላት አሳታፊ አይደለም፣ ብዙ ሪዘርቬሽን እንዳላቸው ወይም ቅሬታ ጥያቄዎች እንዳሏቸው አንስተዋል። በተለይም ደግሞ አሁን መጨረሻ አካባቢ በቅርቡ አድዋ አዳራሽ አዲስ አበባ ላይ በተደረገው የምክክር የአጀንዳ ልየታ ማጠቃለያ።

ያስብሰባቸውም ስብሰባቸውም ላይ ጠቅላይ ሚኒስትር አብይ ተገኝተው ያሳዩት አቋም የኮሚሽኑን ገለልተኝነት እንደገና ብዙ አካላት እንዲጠራጠሩት የሚያደርግ ስለነበረ እሱኑ ተከትሎ እንደውም ወዲያውኑ የተወሰኑ ፓርቲዎች መግለጫ አውጥተዋል። እና አንድ የሲቪክ ማህበርም ካርድ የሚባል

እንደዚሁ የአሳታፊነቱን የገለልተኛነቱን ሁኔታ ጥያቄ ውስጥ የሚያነሳ የጥናት ስራ አውጥቷል እና ኮሚሽኑ ያው ከመጀመሪያውም ጀምሮ የገለልተኝነት ጥያቄ ጥላ እንዳጠላበት ነው። ኮሚሽኑ የተቋቋመበትን ዓላማ ማሳካት ካስፈለገ ኦብነግን ጨምሮ በኮሚሽኑ ላይ ጥራጣሪ ያለባቸው ባለድርሻ አካላትን ሁሉ አሳታፊ የሚያደርግ አካሄድ መከተል ያስፈልጋል ብለዋል።

ፕሮፌሰር መስፍንም ኦብነግ በክልሉ ብቻ ሳይሆን በአገር አቀፍ ደረጃ ተጽዕኖ ፈጣሪ ተቋሚ እንደመሆኑ አሁንም ወደ ምክክር ሂደቱ እንዲመለሱ የኮሚሽናቸው ፍላጎት መሆኑን ተናግረዋል። ከኦጋዴን ብሔራዊ ነፃነት ግንባር ወይም ኦብነግ በኩል ተጨማሪ መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።

አድማጆቻችንና ተመልካቾቻችን የምሽቱ የአሜሪካ ድምፅ ዝግጅቶቻችን እንደቀጠሉ ናቸው። ቀጥሎ ወደ እናንተ የሚደርሰው ደግሞ የአሜሪካን ምርጫ የተመለከቱ ዘገባዎቻችን ናቸው። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች።

ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል፤ አሊያም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዚዳንት ሆነው ይመረጡም ይሆናል።

ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪዮ አማርኛ ትግርኛና አፋን ኦሮሞ

ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ። ቪኦኤ የህግ መወሰኛ ምክር ቤቱን የትኛው ፓርቲ እንደሚቆጣጠር የሚወስኑት ጥቂት ግዛቶችን የተመለከተው የመጀመሪያው ዘገባችን ነው። እንደ አውሮፓውያን አቆጣጠር ህዳር አምስት የአሜሪካ መራጮች ለፕሬዚዳንትነት ዶናልድ ትራምፕን ወይም

ከማላረስን ይመርጣሉ። ከዛም ሌላም የዩናይትድ ስቴትስ ኮንግረስ እንዲቆጣጠሩ የሚፈልጓቸውን እጩዎችም ይመርጣሉ። በዚህ ምርጫ የተወካዮች ምክር ቤቱንና የህግ መወሰኛ ምክር ቤቱን በበላይነት የሚይዘው ፓርቲ የአዲሱን ወይም የአዲሷን ፕሬዚዳንት አጀንዳዎች የሚደግፍ ህግጋት በሚመለከት ወሳኝ ሚና ይኖረዋል። የአሜሪካ ድምጿ ካትሪን ጂፕሰን በአገሪቱ ዙሪያ እየተካሄዱ ያሉትን ዋና ዋና ምክር ቤታዊ ፎክሮችን ታስቃኘናለች። ቆንጅታዬ እንደሚከተሉት ታቀርበዋለች።

ዳና ዌስት ለበርካታ ዓመታት ለዲሞክራቲክ ፓርቲ እጩዎች የመራጭ ቅስቀሳ በማድረግ ሲሰሩ ኖረዋል። አሁንም ኔቫዳ ግዛት ላስቬጋስ ከተማ ከሚገኘው የመኖሪያ ቤታቸው የመኪና ማቆሚያ

ለምክትል ፕሬዚደንት ካመላ ሃሪስ መራጮችን ወጥተው ድምጻቸውን እንዲሰጧቸው በማደራጀት በመቀስቀስ ስራ ተጠምደዋል። ለካመላ ሃሪስ ብቻ ሳይሆን ታዲያ ዲሞክራቷ ሴኔተር ጃኪ ሮዘን ለመወሰኛ ምክር ቤት መቀመጫቸው እንደገና እንዲመረጡ መራጮችን እየቀሰቀሱላቸው ናቸው።

በይበልጥ እየወጣን መራጮችን ለማነጋገር በቻለን ቁጥር ጃኪን እንደገና በማስመረጥ የሴኔቱ አብላጫ መቀመጫን ለመያዝ እንችላለን ብዬ እተማመናለው። በዚህ ምርጫ የመወሰኛ ምክር ቤቱን አብላጫ መቀመጫ ዲሞክራቶች ወይም ሪፐብሊካኖች ይቆጣጠሩት እንደሆነ የሚወስኑ ፉክክሮች ከሚካሄዱባቸው ግዛቶች አንዷ ኔቫዳ ናት።

አሁን ዲሞክራቶች በሴኔቱ በ ሀምሳ አንድ መቀመጫ እጅግ ጠባብ ብልጫ አላቸው። የጃኒ ሮዘን ተፎካካሪ በአፍጋኒስታን የውጊያ ግዳጅ ላይ ሳሉ የቆሰሉት ሪፐብሊካኑ ሳም ብራውን አሁን ወቅቱ በዋሽንግተን ለውጥ የሚያስፈልግበት ነው ይላሉ። ኢኮኖሚውን በሚመለከት መጠናቀቅ ያለበት ስራ አለ። የመኖሪያ ቤቶችና የኃይል ምንጭ ፖሊሲያችንን ጨምሮ የሚሰሩ ብዙ ስራዎች አሉ

የድንበሩንም ጉዳይ መከታተል አለብን። በተለምዶው የሪፐብሊካኖች ጠንካራ ይዞታ ሆና በኖረችው በቴክሳስ ደግሞ ለመወሰኛ ምክር ቤት አባልነት የቀረቡት ዲሞክራቱ እጩ ኮለን ኦልሬድ እና ሪፐብሊካኑ ሴኔተር ቴድ ክሩዝ እጅግ ተቀራራቢ በሆነ የመራጭ ድጋፍ ብርቱ ፉክክር ላይ መሆናቸውን የሕዝብ አስተያየት ግምገማዎች ይጠቁማሉ።

ሁለቱ ተፎካካሪዎች ባለፈው ሳምንት ባካሄዱት ክርክር ኦልሬድ እንደ አውሮፓውያን የዘመን አቆጣጠር ጥር ስድስት ቀን በዩናይትድ ስቴትስ ምክር ቤት ላይ ከተፈጸመው አመፅ ጋር በተያያዘ ቴድ ክሩዝን ከሰዋቸዋል። ይህ ምርጫ እርሱ ተጠያቂነት ጉዳይ ነው። የራሱ ወገን ሲያሸንፍ ብቻ አገር ወዳድ መሆን አይቻልም። ሴኔተር ክሩዝ በምላሻቸው

በመላ አገሪቱ ከተሞችን ስላነደደው የአንቲፋና የብላክ ላይቭስ ማተር ረብሻን በሚመለከት አንድም ነገር አይናገሩም። በገጠሯ ሞንታና ግዛት ደግሞ ዲሞክራቱን ሴነተር ጆን ቴስተርን ሪፐብሊከኑ ቲም ሺሂ እየተፎካከራቸው ነው።

በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ የነበሩ የፓርቲ ተወካይ ሲናገሩ ብዙ መራጮች ለፕሬዝደንትነት የሪፐብሊካን ፓርቲውን እጩ ዶናልድ ትራምፕን ይመርጡ ይሆናል፣ የመወሰኛ ምክር ቤቱን በሚመለከት ግን የሚመርጡት ዲሞክራቱን ነው ብለዋል። የሞንታናዋ መራጭ ሜሪ ጆ ኦሮርክ ሴኔተር ቴስተር የግብርና ሕጉን በሚመለከት በሚገባ ሰርተው ውጤት አስገኝተውልናል

ብልሆች ስለሆንን ያንን አሳልፈን አንሰጥም። በሌላ በኩል በሪፐብሊካን ፓርቲ ጉባኤ ላይ የተገኙ የመራጭ ተወካዮች ጃን ተስተር በምክር ቤቱ ያላቸው ግራ ዘመም የድምፅ አሰጣጥ ታሪክ ሞንታናን አይጠቅማትም ብለዋል። ሱዘን ሬይ ነው። ቲም ሺሂ እውነተኛ አርበኛ ናቸው። በውጊያ የተፈተኑ ጀግና የባህር ኃይል ልዩ ኃይል ኔቪ ሲል ናቸው እኮ።

በተወካዮች ምክር ቤት ደግሞ አሁን አብላጫ መቀመጫ የያዙት ሪፐብሊካኖች ሲሆኑ ዘንድሮ 435ቱም መቀመጫዎች ለምርጫ ቀርበዋል። እናም የበላይነቱን ዲሞክራቶች ሊወስዱ ይችሉ ይሆናል። ቀጥሎ ደግሞ የአሜሪካ ሴት መራጮች የተመለከተው ቅንብር ወደ እናንተ ይደርሳል።

የአሜሪካ ሴቶች በዚህ ምርጫ ወሳኝ ሚና እንደሚኖራቸው ይጠበቃል። በቅርብ ዓመታት ውስጥ ከወንዶች በበለጠ ሴት ድምፅ ሰጪዎች በመመዝገብና በመምረጥ ላይ መሆናቸው ታውቋል። በ2020 በተደረገው ምርጫ ሴት ድምፅ ሰጪዎች የወንዶችን ቁጥር በሚሊዮኖች በልጠዋል። በዚህ ምርጫ የሚኖራቸውን ተጽዕኖ ደግሞ እንመለከታለን። እንደ አውሮፓውያን የዘመን አቆጣጠር ከ1984 ዓ ም ወዲህ

በነበሩት ፕሬዝደንታዊ ምርጫዎች በሁሉም ድምፃቸውን የሰጡ ሴቶች ቁጥር ከወንዶቹ የበለጠ መሆኑ ተስተውሏል። ሴቶች በአሜሪካ ፖለቲካ በተሰኘው ማዕከል መረጃ መሰረት ከ1992 ዓ.ም ወዲህ መደዳውን ለሪፐብሊካን እጩ ድምፅ ከሰጡ ሴት መራጮች ዲሞክራቶችን የመረጡት ሴቶች ቁጥር ይበልጣል። ዊልያም ፍሬይ በብሩኪንግስ ኢንስቲትዩት የሕዝብ ስብጥር ጥናት ባለሙያ ናቸው።

Not only do women turn out more than men, but they live longer than <inaudible> the men.

ዲሞክራቶቹ እጩዎች የሴቶችን ድጋፍ ማግኘት ይጠቅማቸዋል። የብሮኪንግስ ተቋሙ ዊሊያም ፍሬይ የዩናይትድ ስቴትስ የሕዝብ ቆጠራ ሴንሰስ ቢሮ የኋለኛ መረጃዎችን ዋቢ አድርገው የዘንድሮ የ2024 የሴቶች አመራረጥ ምን ሊመስል እንደሚችል ጥናት አድርገዋል። እናም አቅጣጫው እንደሚጠቁመው ዲሞክራቶች የበለጠ ድጋፍ ያገኛሉ።

ለዚህም አንዱ ምክንያት በአሁኑ ወቅት ከበፊቱ ይልቅ በኮሌጅ ደረጃ ትምህርታቸውን ያጠናቀቁ ሴት መራጮች በብዛት ስላሉ መሆኑን ያስረዳሉ። በተለምዶ ሪፐብሊከን ፕሬዚደንታዊ እጩን የሚመርጡ የኮሌጅ ትምህርት የሌላቸው ሴቶች በዚህ ምርጫ ከአጠቃላዩ የመራጭ ቁጥር ከአርባ ከመቶ በታችን ነው የሚይዙት።

በንጽጽር በ2012 ዓ ም ግን እነዚህ የሰርቶ አደር መደብ ሴቶች ተብለውም የሚገለጹት ሴቶች ከመራጩ ሕዝብ 50 ከመቶውን ገደማ ይይዙ ነበር። በ2012 የኮሌጅ ትምህርት የሌላቸው ነጭ ሴቶች ከአጠቃላዩ ሴቶች 48 ከመቶውን ይዘው ነበር። አሁን 38 ከመቶ ናቸው።

በሌላ በኩል በታሪክ በአብዛኛው ዲሞክራቶችን የሚመርጡት የኮሌጅ ትምህርት ያጠናቀቁ ሴቶች ቁጥር እየጨመረ ነው። 2012 ከአጠቃላዩ የመራጭ ቁጥር 23 ከመቶውን ይዘው የነበረ ሲሆን፣ ዘንድሮ ግን ቁጥራቸው ወደ 27 ከመቶ ከፍ ብሏል። ጥቁሮችና የላቲን አሜሪካ ዝርያ ያላቸው ብቁ መራጭ ሴቶች ቁጥር ግን በአመዛኙ አልተቀየረም።

የመራጭ ድጋፍ ለማግኘት የበረታ ፉክክር በሚደረግባቸው ሰባት ግዛቶች የኮሌጅ ትምህርት የሌላቸው ነጭ ሴቶች ቁጥር የኮሌጅ ምሩቅ ከሆኑት ነጭ ሴቶች ቁጥር በጣም ይበልጣል። በነዚህ ግዛቶች ጭምር በኮሌጅ ደረጃ የተማሩ ሴቶች ቁጥር እየጨመረ፣ የኮሌጅ ትምህርት የሌላቸው ሴቶች ቁጥር ደግሞ እየቀነሰ ነው።

እናም በመጪው ምርጫ የሴቶቹን መራጮች የድምፅ ጉልበት የሚያገኙት የትኛው እጩ ሆኑ ይሆን? ወደኋላ መለስ ብለን ስንመለከት እንደ አውሮፓውያን የዘመን አቆጣጠር በ2022 ከሁለት ዓመታት በፊት መሆኑ ነው። በተካሄደው የፕሬዚደንታዊ ስልጣን አጋማሽ ምክር ቤታዊ ምርጫ ሴት መራጮች በድምፃቸው አቅማቸውን አሳይተዋል።

በምርጫው አብዛኞቹ ወንዶች ለሪፐብሊካን እጩዎች ድምጻቸውን ሰጥተዋል። ይሁን እንጂ ሪፐብሊካን እጩዎች በብዛት የምክር ቤት መቀመጫዎችን ጠራርገው እንዳያሸንፉ በአብዛኛው የተከላከሉት በንጽጽር ወደ ወጣት እድሜ የሚቀርቡ መራጮች፣ በተለይም ሴቶቹ መራጮች ነበሩ። ወጣትነት እድሜ ክልል ባሉ መራጮች ውስጥ ትልቁን ልዩነት ያመጡት ወጣት ሴቶች ናቸው።

አብዛኞቹን ወጣት ሴቶች ድምፅ እንዲሰጡ የቀሰቀሳቸው ታዲያ የፅንስ ማስወረድ መብት ጉዳይ ነው። ፅንስ የማስወረድ መብት ከ50 ዓመት በላይ ለሆኑ ዲሞክራቶችን የሚደግፉ ሴቶችም ትልቅ ክብደት የሚሰጡት ጉዳይ ነው። ባብ ወርድ በምህፃር ስሙ ኤኤአርፒ የተባለው የአረጋውያን አሜሪካውያን ማህበር ሪፐብሊካን የመራጭ አስተያየት ገምጋሚ ናቸው።

በዲሞክራቶቹ በኩል በዲሞክራሲ ላይ የተጋረጠ አደጋ ፅንስን ማስወረድ እና የስነ ተዋልዶ መብቶች የመሳሰሉት መራጮች ወጥተው ድምፅ እንዲሰጡ የሚያደርጉ ዋና ዋና ጉዳዮች መሆናቸውን እናያለን የህዝብ አስተያየት ገምጋሚዎችና የህዝብ ስብጥር አዋቂዎች በቁጥር ስሌት ሊደርሱበት የማይችሉት ሌላም ነጥብ አለ እሱም ነጭ ያልሆኑት ሴት እጩ ፕሬዝደንት

ሴት መራጮችን በብዛት ወጥተው ድምፅ እንዲሰጡ ሊያነቃቁ ይችላሉ ወይ የሚለው ነው። አንደኛ የቆሌ ትምህርት የጨረሱ ሴት መራጮች የኮሌጅ ትምህርት ካልጨረሱቱ በሚበልጥ ቁጥር ወጥተው ድምፅ ይሰጣሉ። እኚህ እጩ ደግሞ ለየት ያሉ መሆናቸው ሊያነቃቃ ይችላል። ሴት መሆናቸው የድምፅ ሰጪዎቹን ቁጥር በጥቂቱም ቢሆን ከፍ ሊያደርገው ይችላል።

በ2020 በተካሄደው ፕሬዚደንታዊ ምርጫ ድምፅ ከሰጠው ከጠቅላላው መራጭ ውስጥ ከግማሽ የሚበልጡቱ ማለት 53 ከመቶው ሴቶች ነበሩ። ከዚህ ቀደም በነበሩት በአብዛኞቹ የዩናይትድ ስቴትስ ፕሬዚደንታዊ ምርጫዎች እንደተስተዋለው፣ በዘንድሮውም ምርጫ አሸናፊውን የሚለየው ከመራጮች ስብጥር ውስጥ በብዛት ወጥቶ ድምፁን የሚሰጠው ነው።

የሴት ድምፅ ሰጪዎች በተለይም በያዝነው ምርጫ በፓርቲዎቹ ምርጫውን የማሸነፍ ዕድል ላይ ያላቸውን ተጽዕኖ ነበር የተመለከት ነው።

አድማጮቻችንና አድማጮቻችን ከአሜሪካ ድምጽ እየተላለፈላቸው የሚገኘው የአርብ ጥቅምት 15 2017 ዓ ም የምሽቱ ዝግጅቶቻችን እንደቀጠሉ ናቸው። አሁን ደግሞ የምናልፈው የወገን ኢትዮጵያ የርኅራሄ ምሽት ወደሚለው ሌላ ዘገባችን ነው። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያንን በማስተባበር ለዓመታት ሰብአዊ ተግባራትን ያከናወነው ወገን ኢትዮጵያ የሰብአዊ ተቋም የእንቅስቃሴውን 24ኛ ዓመት ከሰሞኑ አክብሯል።

የሰብአዊ ተቋሙ በኢትዮጵያውያን ሕይወት ላይ ለውጥ ያመጡ ተግባራቱን ለተሳታፊዎች ከማስተዋወቅ በተጨማሪ ለቀጣይ የግብረሰናይ እንቅስቃሴ የሚረዱ መራግብሮችንም አስተዋውቋል። በስፕሪንግፊልድ ቨርጂኒያ የተካሄደውን ስነ ስርዓት የተካተለው ሀብታሙ ሲም ነው እንደሚከተኑ አቀራምሮታል ትውልደ ኢትዮጵያውያኑ

በየዓመቱ ወደዚህ ስፍራ ሲጠሩ ለተለመደ እንግድነት ሳይሆን ዓመታትን ለሚሻገር ኃላፊነት እንደሆነ ያውቃሉ። ባጌጠው ጠረጴዛ ላይ በኑሮ የተፈተነ ቤተሰብ ማህደር ይጠብቃቸዋል። ጠረጴዛውን የተጋሩት ሁሉ ያንን ቤተሰብ ሕይወት ለማፍካት ዓመታትን ለተሻገረ ጊዜ ለመደገፍ ቃል ይገባሉ። ይህ የርህራሄ ግብር

ዘንድሮ 24ኛ ዓመቱን ደፍነዋል። የዚህ መርሃ ግብር አሰናጅ ወገኔ ፋውንዴሽን ምሽቱን ለቀጣይ ተግባራት ድጋፍ የሚያሰባስብበት ብቻ ሳይሆን በአመቱ ውስጥ ያቃናቸውን ጎጆዎችና የፈጠራቸውን እድሎች የሚያከብርበትም ነው ይላሉ የወገኔ ፋውንዴሽን ፕሬዚደንት ኒኒ ለገሰ። ለ24 ዓመት የተለያዩ ቤተሰቦችን ከጎዳናም ጨምሮ ትናንሽ ቤት ውስጥም የነበሩትን ሊበተኑ ወደ ጎዳና ሊወጡ ያሉትን እነሱን ኃይልና አቅም እየሰጠናቸው ሰብስበናቸው ሰብስበ ናቸው

ልጆቹን በትምህርት በማነጽ እናቶችን ደግሞ ስራ እንዲያገኙ ራሳቸውን በራሳቸው የማስተዳደር አቅም እንዲኖራቸው ነው የምናደርገው እና የዛሬው አመት ደግሞ ሴሌብሬሽናችን ምንድን ነው? የወገኔ ተማሪዎች በብዙ የትምህርት እገዛ ስለሚደረግላቸው ብዙ ገንዘብ ስላፈሰስን በቱተር በማድረግ ምናምን አምስት የወገኔ ተማሪዎች ወደ ኮሌጅ ለማድረስ በቅተናል። እና እንደምታውቀው ብዙ ግራጁዌሽን እዚያ አካባቢ የልጆች የጓደኞች አክብረናል እና

ዝግጅት የእኛ ቤተሰቦቻችን አቅፈናቸው ለብዙ ጊዜ የተራመድ ነው። በትምህርት ስለጠነከሩልን የነሱም ግራጁዌሽን ነው።

እንደገና ደግሞ ሰባት እናቶችን በፓድ ስልጠና አደይ ፓድ ከተባለ ድርጅት ጋር ፓርትነር አድርገን ተመርቀው ስራ ስለጀመሩልን የሰባቱ ምረቃ ነው። እንደገና ደግሞ በባልትና እናቶቻችንን አደራጅተን በርበሬ፣ ሚጥሚጣ፣ ሽሮ እየሰሩ ነው። ወደ ሌላም ይሄዳሉ። እነሱ ደግሞ ራሳቸውን በራሳቸው የማስተዳደር አቅም እንዲኖራቸው ስላረግን እነዚህን ጠቃሚ ጉዳዮች አብረን

እርዳታ ካደረገው ቤተሰባችን ጓደኛም ኮሚኒቲያችን ጋር ይህንን በጣም ከባድ ህይወት መሀል ቢሆን ሰው አይዞ ከተባለ ቤተሰብ አይዞ ከተባለ ተስፋ ሰጪ ከጎን ካለ

ለውጥ ማምጣት እንደሚችል የሚታይበት ዝግጅት ነው የዛሬው። የሚገጥሙ መሰናክሎችን እያለፉ ከሁለት አስርተ ዓመታት በላይ ከተሻገሩ ሰሜን አሜሪካ ላይ መሰረት ካደረጉት የትውልድ ኢትዮጵያውያን ተቋማት መካከል አንዱ ስለመሆኑ የሚነገርለት ወገኔ ከስኬት ምክንያቶቹ መካከል አንዱ በኢትዮጵያ ዲያስፖራ ማህበረሰብ ዘንድ ያገኘው አመኔታ መሆኑን የሚያነሱት ደግሞ የወገኔ ምክትል ፕሬዚደንት ቀለመ ወርቅ ማም ናቸው። እንግዲህ እስከዛሬ ድረስ እኛ በምናሳየው ስራ በጣም ትራንስፓረንት በሆነ መንገድ ነው

ስንሰራው ሁሉ ነገር ግልጽ ነው። ገበያችን የታወቀ ነው። ወጫችን የታወቀ ነው እና የዳያስፖራውን እምነት አግኝተናል ብዬ አምናለሁ። ሃያ አራት አመት ሙሉ ስንሰራ አብረውን ስለተጓዙ እንደውም በዝግጅት በሚመጡበት ጊዜ አፕዴት ለመስማት ጓግተው ተደስተው ነው የሚመጡትና

ያ ችግር እንኳን ብዙም አላጋጠመንም። እምነታቸውን ስለገዛን በስራችን ስላዩት በውጤት ስላዩት ችግር የለም። ደግሞ ኢትዮጵያን በሚሄዱበት ጊዜ ቤተሰብ እንዲጎበኙና የእኛን የእውቀት ማዕከል እንዲጎበኙ ስለምናደርግ ከቤተሰቦቹ ጋርም ዳይሬክት ኮኔክሽን አለ እና እስካሁን ድረስ እግዚአብሔር ይመስገን የዲያስፖራውን እምነት አግኝተን አምነውብን ይህንን ስራ ለመስራት ስለበቃን ራሱ በጣም ደስተኞች ነን። ተቋሙ የሰባዊ ተግባራት

አሻራውን ይበልጥኑ ለማቆየት ቀጣይ ባለአደራዎችን ለመፍጠር ከሚጠቀምባቸው መንገዶች አንዱ

ከወጣቶች ጋር በቅርበት በትብብር መስራት ነው። በተቋሙ ውስጥ የወጣቶችን ተሳትፎ የሚመለከተውን መርሃ ግብር የሚመሩት ዶክተር ቅድስት አሰግድ ናቸው። አንደኛ ነገር እኛን የሚተኩን እነሱ ናቸው ወደፊት። ሁለተኛ ነገር ደግሞ እነዚህ ልጆች የኛ የዳያስፖራ ልጆች እንግዲህ ቀና እንዲሉ ማለት ሊደርሽፕ ይማራሉ። ብዙ ወርክሾፖች አሉን። ከዛ ውጭ ደግሞ ኔትወርክ ያደርጋሉ ከእኛ ጋር እንግዲህ ከዘጠነኛ ጀምሮ እስከ አስራ ሁለተኛ ክፍል ድረስ አድርገው ከዛ ደግሞ ለቀው የሄዱት ደግሞ ተመልሰው እየመጡ ኔትወርክ

ወርክ ያደርጋሉ ከዛም ውጭ ደግሞ የሚሰሩት ስራ ኢትዮጵያ ያሉትን ቤተሰቦቻችንን የሚደግፍ ስለሆነ እሱንም መማር ካላቸው ከህዝባቸውም ከራሳቸውም ሰው ጋር መቀላቀሉ እኛ ጋር እንደዚህ ይገናኙና በጣም ጓደኛ ይሆናሉ።

ብዙዎቹ ኢትዮጵያ እየሄዱ ደግሞ የሚሰሩትን ፍሬ ያያሉ። ስለዚህ በዛ በዛ ምክንያት በልዩ ልዩ መንገዱ እያደረግን ልጆቻችንን እየተንከባከብን በቃ ማንነታቸውን እንዲያውቁ ለማድረግ ነው ብዙ የምንለፋው። ገብሬላ ማርያም የወገኔ ወጣቶች ክለብ የወቅቱ ፕሬዚደንት ናት። በህክምናው የሙያ ዘርፍ የላቀ ደረጃ ላይ ለመድረስ የምታለመው ገብሬላ በክለብ ውስጥ ያላት ተሳትፎ የፈጠረላትን መልካም ምላሽ እንዲህ ትገልጸዋለች።

በማህበረሰቤ ላይ መልካም ተጽዕኖ መፍጠር ስለምፈልግ እንዲሁም ከግዙፉ ዲሲ ሜሪላንድ፣ እና ቨርጂኒያ ቀጠና ማህበረሰብ ጋር ለመገናኘት ነው የወገኔ ወጣቶችን ክለብ የተቀላቀልኩት። እውነቱን ለመናገር ይህ ክለብ በእጅጉ ጠቃሚ ነው ብዬ አስባለሁ። በህይወቴ ላይም ትልቅ ተጽዕኖ ፈጥሯል። ኢትዮጵያ ውስጥ የሚገኙ የወገኔ ልጆችን ለመርዳት ስብሰባዎችን በመሳሰሉት እየተገኘን የገቢ ማሰባሰብ ስራዎችን እናገዛለን። ኢትዮጵያ ውስጥ ሁለት የእውቀት ማዕከላት አሉን።

በማህበረሰባችን ውስጥ መልካም ተጽዕኖ ከመፍጠር በተጨማሪ በአካባቢያችን ካለ ማህበረሰብ ጋር ይበልጡኑ እንድንገናኝ ስለሚረዳን በእጅጉ ጠቃሚ ነው። አሁን እኔ በምኖርበት ስፍራ ጠንካራ የኢትዮጵያ ማህበረሰብ የለም። የወገኔን ወጣቶች ክለብ በመቀላቀሌ

በጣም ጥሩ ጓደኞች አግኝቻለሁ። የማህበረሰቡ አካልም ሆኛለሁ። ወገኔ ፋውንዴሽን በስራዎቹ በቂ የትምህርት ዕድልና ድጋፍ ያላገኙ መሰረታዊ መጠለያ የቸገራቸውና ቤተሰቦችን የሚፈትኑ ኢኮኖሚያዊ ሁኔታዎችን ለመታገል እንደሚሰራ ተገልጿል።

ጥረትና ተግባራቱ የሚታይ ለውጥ ሲያመጡ መመልከት የደጋፊዎቹ ደስታ ምንጭ እንደሆነ የነገሩን ዶክተር ቅድስት አሰግድ ናቸው። አንዱ ልጃችን ያነሳ ነው የሱቅ በደረት የነበረ የሚሸጠው ኢትዮጵያ። ከዛ እሱን አስተምረ ነው። በጣም ጎበዝ በትምህርት ጎበዝ የሆነ ልጅ ነው። አደገ፣ ተማረ፣ ጨረሰ፣ ሕክምና ተማረ። ሐኪም ሆኖ ቤተሰቦቹን እየረዳ ቦታ ሲዞ ሁሉንም

እነኒ አሁን በኢትዮጵያ በምንሄድበት ጊዜ እኛም ጥያቄ ሆኖ ይህን ይህን ማየት ተኝተን እናድራለን ለጥ ብለን። በዚህ ዝግጅት ላይ የተገኙት በርካታ ትውልድ ኢትዮጵያውያን የተቋሙን የአመታት ጉዞ በቅርቡ ነው ለመከታተል የቻሉ ናቸው። ያበረከቱት የብዙ ኢትዮጵያውያንን ህይወት ቀይሮ ማየት የብዙዎቹ የኩራት ምንጭ የሆነ ይመስላል። ወይዘሮ ኤሌኒ ለገሰ የተቋሙንም ሆነ የመስራቾችን ጉዞ ባሪያነት ከሚያነሱት አንዷ ናቸው። በጣም ደስ የሚለው ነገር

አንደኛ ትብብራቸው፣ መስማማታቸው 24 ዓመት ቀላል ነገር አይደለም። እና ያላቸው ለ10 ዓመት ያህል እንኳን ምንም አይነት ነገር ሰው ሳይከፍል ምንም ነገር ሳያደርግ በነፃ ነበረ ሰውን የሚጋብዙት፣ ሰው ከራሱ ጋር ገብቶት ይሄ ነገር ለሀገር ያስፈልገኛል ብሎ እንዲያስብ። በገንዘብ በምን የተሞረከዘ ነገር አይደለም። ከልብ ነው፣ ከልባቸው ነው የሚሰሩት እና

በጣም ነው የምደግፈው ይሄንን። እንትን የድርጅቱ እስካሁን እንግዲህ ብዙ ልጆች ደህና ደህና ቦታ ደርሰዋል። 24 ዓመት አንዳንዶቹ ዶክተር የሆኑ አሉ፣ ኢንጂነር የሆኑ አሉ፣ አስተማሪ የሆኑ አሉ። እና በተለያየ ቦታ ላይ ያሉ ብዙ ከጎዳና ያነሷቸው ልጆች ጥሩ ቦታ ደርሰው ማየታችን በጣም ደስ ይለናል። እና በጣም

ማከብራት ወዳት እህቴን የሚለገሰት ትባላለች፣ እሷናት ሞ ፕሬዚዳንቷ። ስለዚህ በጣም በጣም ነው የምታስደስተኝም ለምሰራው ነገር እና ቦርዱም ላይ ያሉት በሙሉ ልክ እንደ እህቶቻችን ናቸው እኛም የምናያቸው እና እነሱ አብረው ከልጅነት አብረው የነበሩ ጓደኞች ናቸው።

እና እኛንም ይው በጣም ነው የሚያስደስቱን። ኢትዮጵያ በአሁኑ ጊዜ የተለያዩ ችግሮችን እየተጋፈጠች የምትገኝ ሀገር ናት። ሰው ሰራሽ ግጭቶችና ተፈጥሮዊ አደጋዎች የብዙ ሺዎች ሕይወት አመሰቃቅለዋል። በውጭ ሀገራት የሚኖሩ ትውልድ ኢትዮጵያውያን በእነዚህ ጊዜያትም ቢሆን ሰብአዊ አበርክቶታቸው ሊቀጥል የሚገባ መሆኑን የወገናዊ ፋውንዴሽን ፕሬዚደንት ኒኒ ይናግራሉ ይናገራሉ

ምንም ችግር ቢሆን ያጣነውን ሳይሆን እጃችን ላይ ያለውን ፍቅር፣ አክብሮት፣ አገር ወዳድነት እሱን ነው በጣም ይዘን። አንዳንድ ጊዜ የሌለህን ከመቁጠር እጅህ ላይ ያለውን እኛ አገራችን፣ ቤተሰቦቻችን የምንረዳቸው ራሱ አካተን አይዟችሁ የምንላቸው ስለሆነ

በከባድ ጨለማ ውስጥ ራሱ ለአንድ ሕይወት ብርሃን መሆን ይቻላል። በዘንድሮ መርሃ ግብር ላይ ከዋነኛ የገቢ ማሰባሰቢያ ዝግጅቶች ጎን ለጎን ወገኔ በደገፋቸው ባለሙያዎች የተሰሩ የዕደ ጥበብና ባልትና ምርቶች ለእይታ ቀርበዋል። የተቋሙን ጉዞ ሳይታክቱ ለደገፉ የምስጋናና የእውቅና አፍታዎች ተስተናግደዋል። አንጋፋ ድምፃውያን የተሳተፉበት የሙዚቃ ትርኢትም ቀርበዋል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።

ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ኅዳር አምስት ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዋ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ሥልጣን ይመለሱ ይሆናል፣ አሊያም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው

ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪዮ አማርኛ ትግርኛና አፋን ኦሮሞ መሰናዶችን

ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ። የአሜሪካ ድምፅ 11 ቀናት የቀሩትን የአሜሪካ ምርጫን በተመለከተ የተለያዩ ዘገባዎችን በቀጣይ ጊዜያት ወደ እናንተ የሚያደርስን የሚሆነው እሱንና ሌሎች ተጨማሪ ዘገባዎቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም

እንዲሁም በዩቲዩብ ገጻችን ላይ ደግሞ ቪኦ አማርክ ላይ ማግኘት ትችላላችሁ። በዛም እየገባችሁ መከታተል እንደምችሉ ኮዱ መጠቆም ወዳለው ዝግጅቶቻችንን በሃሽታግ ቪኦ አማርክ ላይም ታገኙ ይሆናል። በኢንስታግራምና ዩቲዩብ ላይም ተጨማሪ ዘገባዎችን ማግኘት የሚችሉ መሆኑን

ለመግለጽ እወዳለሁ። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ ውድ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ወደ እናንተ የሚደርስ ይሆናል። አድማጮቻችንና ተመልካቾቻችን የዛሬ አርብ ጥቅምት 15 2017 ዓ ም ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። የስቱዲዮ ቅንብሩን ኤልያስ አስማረ ነበር ሲመራልን የነበረው። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። አስማማየ ነው ከመላው የአሜሪካ ድምፅ አዘጋጆች ጋር ከእናንተ ጋር አብረን የመሸው መልካም ምሽት ይሁንላችሁ።